ኤርትራ ውስጥ በተለያዩ አካባቢዎች የታየው የበረሃ አንበጣ ወረሽኝ በግጦሽና በሰብል ላይ ጉዳት ከማድረሱ አስቀድሞ ለመቆጣጠር ጥረት እየተደረገ መሆኑ ተገለጸ። ህዝቡ፣ አስተዳደሮቹ፣ የመከላከያ ኃይሉና የግብርና ባለሙያዎች በህብረት እየሰሩ መሆኑን የግብርና ሚኒስቴሩ ማስታወቁን የገለጸው ዘጋቢያችን ብርሃነ በርሄ ይኸው ጥረት የአንበጣ ወረሽኝ አደጋ እስከሚወገድ እንዲቀጥል ጥሪ ማቅረቡን አክሎ ከአስመራ ቀጣዩን አጠናቅሯል። ካለፈው ሳምንት ጀምሮ በተለያዩ የኤርትራ ክፍሎች በንዑስ መጠን መታየት የጀመረው የበረሃ አንበጣ ወረርሽኝ ወደ ተለያዩ የሀገሪቱ ክፍል እየተስፋፋ በመሆኑ የአንበጣ መንጋውን በቁጥጥር ስር ለመዋል በውህደት እየተሰራ እንደሆነ የኤርትራ ግብርና ሚኒስቴር አስታውቋል። ካለፈው እሁድ ነሐሴ 24 ጀምሮ በአንሰባ ሪጅን መከሰት የጀመረውን የአንበጣ መንጋ ቁጥጥር ስር ለማዋል በሶስት ወረዳዎች ከ300 በላይ ሄክታር ላይ ሰፊ የቁጥጥር ስራ እየተሰራ እንደሆነ ተገልጿል። በተመሳሳይ ባለፉት ሶስት ቀናት በሰሜናዊ ቀይ ባህር ሪጅን በአፍ አበት ሽዕብና ፎሮ የታየውን መንጋ ለመቆጣጠር በተጀመረው ስራ ከ400 በላይ ሄክታር ሰፊ የቁጥጥር ስራ እንደተሰራና የቁጥጥር ስራውም እንደሚቀጥል ተገልጿል። በማዕከል ሪጅን የታየው መንጋ በግጦሽ እና በሰብል ላይ ጉዳት ሳያደርስ ድረስ በቁጥጥር ስር ለመዋል ከነሐሴ 23 ጀምሮ የመከላከያ ኃይል መስተዳድሮችና የግብርና ባለሙያዎች ሰፊና የተዋሃደ የቁጥጥር ስራ እየሰሩ እንደሆነ ያመለከተው የግብርና ሚኒስቴር በአስር የገጠር አካባቢዎች ከሰባት መቶ በላይ ሄክታር የሚሸፍን የአንበጣ መንጋ ላይ በተወሰደው ጸረ ተባይ መድኃኒት የመርጨት ስራ ቁጥጥር ስር እንደዋለና ና ወረርሽኙን የመመከት ስራው እየቀጠለ እንደሆነ ገልጿል። በደቡብ ሪጅን በድባርዋ፣ ለቀምሐረና ሰን አፈ ወረዳዎች በትንሽ ቁጥር የታየው የበረሃ አንበጣ በቁጥጥር ስር እንደው ዓለም የግብርና ሚኒስቴር ጨምሮ አስታውቋል። ብርሃነ በረሃ ለአሜሪካ ድምጽ ከአስመራ